ምዕራፍ 24 የክርስትና መስፋፋት በማዕከላዊ ምሥራቅ አፍሪካ፣ ምዕራብ አፍሪካ ከ1878 እስከ 1914 ዓመተ ምህረት የምዕራፍ 23 ጥናታችንን ያጠናቀቅነው በናይጄሪያ የነበረውን የወንጌል ስራ እድገት በመመልከት ነበር። በዚህ ምዕራፍ ደግሞ ከካሜሩን እንጀምርና ክርስትና በተለያዩ ስፍራዎች ያሳየውን እድገት ካርታ ላይ በደቡብ አቅጣጫ በመጓዝ እንመለከታለን። ካሜሩን። በምዕራፍ ሁለት እንደተመለከትነው ካሜሩን የጀርመን ቅኝ ግዛት የሆነችው በ1884 ዓ.ም ነበር። በቀጠሉት አመታት ጀርመኖች ምድሪቱን ጠበቅ አድርገው ያዟት። የጀርመን ቅኝ ገዢዎች የወንጌል ስራ እንዳይስፋፋ በሁለት መንገዶች እንቅፋት ሆነው ነበር። የመጀመሪያው ጀርመናዊ ያልሆነን ማንኛውንም ሚስዮናዊ መጠራጠራቸው ሲሆን በዚህም ሳቢያ ከእንግሊዝ ወይም ከፈረንሳይ የሚስዮን ማህበራት የሆኑ ሚስዮናውያን ስራቸውን መቀጠሉ ከባድ ሆኖባቸው ነበር። ቀጥሎ ደግሞ ትምህርት ቤቶች በሙሉ ጀርመንኛን የማስተማሪያ ቋንቋቸው አድርገው እንዲጠቀሙበት ታዘዙ። በዚህም መሰረት ከ40 አመታት በላይ ካሜሩን ውስጥ ሲሰሩ የቆዩት የባፕቲስት ሚስዮን ትምህርት ቤቶች የማስተማሪያ ቋንቋቸውን መለወጥ ግድ ሆኖባቸው፣ በአንጻሩ ደግሞ የጀርመኖች ቅኝ ገዥነት ያስከተለውም ጥቅም ነበር። እነሱም በተለያዩ ነገዶች መካከል የነበረው ጦርነት መቀነስ፣ መንገድና የፖስታ አገልግሎት የመሳሰሉ የመገናኛ ዘዴዎች መዘርጋት ናቸው ይህ ምቹ ሁኔታ ሚስዮናውያኑ የክርስትናን መልእክት ይዘው ወደ ውስጥ እንዲዘልቁ ረዳቸው። በጀርመናውያን ምክንያት ከሁሉም የላቀ መከራ የደረሰበት አልፍሬድ ሻካር በተባለ ሚስዮናዊ አማካይነት ዱዋላ አካባቢ የተመሰረተችው ቤተክርስቲያን ናት። ሻካር እንግሊዛዊ ስለነበር የጀርመን ቅኝ ገዢዎች የባፕቲስት ቤተክርስቲያን ያለችባቸውን አካባቢዎች መግዛታቸውን አጥብቀው ይቃወም ነበር። በ1885 ዓመተ ምህረት የባፕቲስት ሚስዮን በነበረበት አካባቢ በሁለት ነገዶች መካከል ጦርነት ይካሄድ ጀመር። ይህ ጦርነት እንዲያበቃ ጀርመኖች የኃይል እርምጃ ሲወስዱ የባፕቲስት ሚስዮን ጣቢያዎችንም አብረው ደመሰሷቸው። በዚህም የተነሳ የእንግሊዝ ባፕቲስት ሚስዮን ካሜሩን ውስጥ ስራውን መቀጠሉ አስቸጋሪ እንደሚሆንበት ተገነዘበ። ምክንያቱም የጀርመን መንግስት ሚስዮን በጠላትነት ይቃወመው ጀመር። በዚሁ መሰረት በሚስዮኑ ጣቢያ የሚከናወኑ ነገሮች ሁሉ በጀርመንኛ ወይም በአገሪቱ ማለት በድዋላ ቋንቋ እንዲሆኑ የጀርመን መንግስት ይጠይቅ ነበር። ስለዚህ የእንግሊዝ ባፕቲስት እንዚያ ያል ያለውን ስፍራቸውን የጀርመን ባዘል ሚስዮናውያን እንዲረከቧቸው ጠየቁ። ታሳሳ 3 ቀን 1886 ዓመተ ምህረት የመጀመሪያው የባዘል ሚስዮን አዲሱን ስራ ለመጀመር ካሜሩን ቤቴል ደረሰ። የጀርመን ሚስዮናውያን ስፍራ ደርሰው ወዲያውኑ ስራ ቢጀምሩም ከመጀመሪያዎቹ መልእክተኞች አንዳንዶቹ በውሃ በሽታ ሞቱ። ከዚሁ ጋር ብዙዎቹ የቤተክርስቲያን አባላት በስነ ምግባር ዝቅ ያሉ መሆናቸውን የባዘል ሚስዮናውያን ገና እንደ ስራ እንደጀመሩ ተረዱ። ስለዚህ ከዓለም አእምሮት የመራቅን አስፈላጊነት ለሚመኑ ይሰብኩ ጀመር። ስብከቱ አንዳንድ የቤተ ክርስቲያን አባላትን አስቆጣና መከፋፈልን አስከተለ። በ1890 ዓመተ ምህረት የጀርመን ባፕቲስት ሚስዮን አባላት ወደ ስፍራው በመምጣት ከባዘል ሚስዮናን ተገንጥለው ከወጡት የቤተ ክርስቲያን አባላት ጋር ለመስራት ሞከሩ። ሙከራቸው በጊዜ ውጤታማ ባይሆንም ሚስዮኑ ግን ቆይቶ እድገት አሳይቷል። የባዛል ሚስዮን አባላት ከ1886 እስከ 1903 በነበሩት አመታት ከባፕቲስቶች በተረከቧቸው ስራዎችና ጣቢያዎች ራሳቸውን ሲያለማመዱ ቆዩ። በእነዚህ ጊዜያት የወንጌል ምስክርነት በታማኝነት ተሰራጨ። የባዘል ሚሶናውያን ጀርመናውያን ስለነበሩ ብዙ አፍሪካውያን ሚሶናውያን የአዲሱ የጀርመን መንግስት አካል አድርገው ይቆጥሯቸው ጀመር። ዝውውሩ ከባፕቲስቶች ወደ ባዘሎች እንደተደረገ ወዲያውኑ ብዙ ሰዎች ወደ ክርስትና ተለወጡ። ለዚህ ምክንያቱ ጥቁሮች እምነቱን በጀርመናውያኑ ከተመሰረተው አዲስ ስርዓት ጋር ስለያያዙት ሊሆን ይችላል። መንግስት ወደ መሃል አገር የሚያስገቡ መንገዶች በሰራ ቁጥር የባዘል ሚስዮንም ስራውን አስፋፋ። በርካታ ነገዶች ክርስትናን ፈልገው ሳይሆን ራሳቸውን ከአዲሱ የባህል መመሪያ ጋር ለማስተካከል በማሸት መሰረታዊ የክርስትና ትምህርት እንዲሰጣቸውና ትምህርት ቤትም እንዲከፈትላቸው ጠየቁ። በ1914 ዓመተ ምህረት የባዛል ማህበር 16 ዋና ዋና ጣቢያዎች 67 ሚስዮናውያን 9 ሚስዮናዊቶች 21622 ተማሪዎች የሚገኙባቸው 384 ትምህርት ቤቶችና 15112 የተጠመቁ አባላት ነበሩት። ቀደም ብለን ያጠና ነው ሌላ የፕሮቴስታንት ሚሲዮን ካሜሩን ውስጥ ስራ ጀምሮ ነበር። ጋቦን ውስጥ ስራ የጀመረው የአሜሪካ ፕሬስቢተሪያን ቤተ ክርስቲያን የውጭ ሀገር ሚሲዮናዊ ቦርድ ጋቦን ውስጥ የጀመረው ተግባር በፈረንሳይ መንግስት ምክንያት ችግር ቢገጥመው ሰሜን አቅጣጫ ወደ ካሜሩን ይገፋ ጀመር። የሚስዮኑ አባላት ስራቸውን የጀመሩት በ1890 ሲሆን ወደ መሀል ሀገር የዘለቁት በ1892 ዓ.ም ነው። የሚስዮኑ አባላት በአፍሪካ ምንም የቅኝ ግዛት ፍላጎት የሌላቸው የአሜሪካ ዜጎች ስለነበሩ የጀርመን መንግስት መልካም አቀባበል አደረገላቸው። የባዘል ሚስዮን ማህበርም። ክልሉን በሙሉ የሚያዳርስበት በቂ ሰራተኛ ስላልነበረው የፕሬስቢቴሪያን ሚስዮን አባላት ደቡብ ምስራቅ ካሜሩን ውስጥ መስራታቸው ደስ አሰኝቶት ነበር። የፕሬስቢቴሪያን ቤተ ክርስቲያን በ1914 ዓ ም ካሜሩን ውስጥ አምስት ሺህ የተጠመቁ አባላት ነበሯል። በ1890 ዓ ም የሮም ካቶሊኮች ካሜሩን ውስጥ ስራ ጀመሩ። የጀርመን መንግስት ለፓየስ ሚስዮናውያን ማህበር ቡድኖች ይህ ስራን እንዲሰሩ ፈቀደላቸው። እነዚህ የካቶሊክ ሚስዮናውያን ወደ ስፍራው የደረሱት ከፕሮቴስታንቶች እጅግ ዘግይተው ቢሆንም ለጥምቀት የሚጠይቋቸው መመዘኛዎች ቀላል ስላልነበሩ በ19 ቀላል ስለነበሩ በ1914 ዓ.ም ቤተ ክርስቲያኒቱ አሉኝ የምትላቸው አማኞች ቁጥር ከፕሮቴስታንቶች ጋር የሚስተካከል ነበር። የጀርመን ቅኝ ገዢ መንግስት የእንግሊዝና የፈረንሳይ መንግስታት እንዳደረጉት ምሶናውያን ጠንካራ የሙስሊም ተጽዕኖ ባለበት ቦታ እንዲሰሩ አልፈቀደላቸው። ምክንያቱም ቅኝ ገዢዎች ሁሉ ድርጊቱ ሙስሊሞችን የሚያስቆጣና ለአመጽ የሚያነሳሳ ነው ብለው ያስቡ ነበር። በመሆኑም ከ1878 እስከ 1914 ዓ.ም በነበረው ጊዜ ክርስትና ሰሜን ካሜሩን ውስጥ ወዳለው እስልምና አካባቢ አልደረሰም ነበር። ጋቦን። የፕሮቴስታንት ሚስዮናውያን ጋቦን ክልል የደረሱት ከሮም ካቶሊካውያን በፊት እንደነበር ምዕራፍ ሃያ አንድ ውስጥ ተመልክተናል። የፈረንሳይ ቅኝ ገዢዎች አገሪቱን ግዛታቸው ካደረጓት በኋላ ግን ለፈረንሳይ ካቶሊካውያን የተሻለ እድል በመስጠት በምክርና በገንዘብ ይረዷቸው ጀመር። ከ1878 እስከ 1914 ዓ.ም ተመረተ በነበረው ጊዜ የሮም ካቶሊካዊት ቤተክርስቲያን ከፕሮቴስታንት አብያተ ክርስቲያን ይበልጥ ታድግ ጀመር። በዚሁ መሰረት ካቶሊካውያን በ1856 ዓ.ም ተመረተ አፍሪካውያን ካህናትን ማሰልጠኛ ሴሚነሪ ሊቨር ቪል ውስጥ አቋቋሙ ሊቨር ቪል ውስጥ አቋቋሙ። ነገር ግን እስከ 1899 ዓመተ ምህረት ድረስ ትምህርቱን አጠናቆ ካህን የሆነ አፍሪካዊ አልነበረም። የአሜሪካን ፕሬስቢቴሪያን ሚስዮናውያን ከቅኝ ገዜዎች በፊት ጋቦን የኖሩ ቢሆኑ የፈረንሳይ ቅኝ ገዜዎች ስላላስ ስላስገደዷቸው ጣቢያዎቻቸውን ጥለው ወጡ። ልክ እንደ ጀርመኖቹ ፈረንሳውያንም ቅኝ ግዛታዎቻቸው ውስጥ እንዲሰሩ የሚፈልጉት የራሳቸው ሀገር ሚስዮናውያን እንዲሆኑላቸው ነበር። በ1890 1890 ዓመተ ምህረት የአሜሪካን ፕሬስቢቴሪያን በትምህርት ቤቶች ፈረንሳይኛ ያስተምረላቸው ዘንድ የወንጌላዊ ፓሪስ ሚስዮን ማህበር አገኙ። ቅኝ ገዢዎች የፈለጉት ግን የአሜሪካን ሚስዮናውያን ተጠቃልለው እንዲለቁላቸው ስለነበር ፕሬስቢቴሪያኖች ጋቦን ውስጥ የነበራቸውን ጣቢያዎች በሙሉ ለፈረንሳይ ፕሮቴስታንት ማህበር አስረከቡ። በ1913 ዓ.ም ምረት የቀሩት የሚስዮን ጣቢያዎች ለፈረንሳውያኑ ማህበር ተላለፉ። ፈረንሳውያኑም በዚህ ሁኔታ ተጀምሮ ያገኙትን ስራ ማስፋፋት ቀጠሉ። በ1913 ዓ.ም ምረት አምስት ጣቢያዎች 1908 ክርስቲያኖችና 1976 የመሠረታዊ ክርስትና እምነት ተማሪዎች ነበሯቸው። ጋቦንን ከመተዋችን በፊት የዚህን ክልል ህዝብ ለመርዳት ስለመጣው አንድ ታዋቂ ሰው መግለጥ አለብን። ይህ ሰው አልበርት ስትዋይሰር ይባላል። አባቱ የቤተ ክርስቲያን መጋቢ ነበር። ልጅ ሳለ ሚሲዮናውያንን በአፍሪካ እንደሚያስፈልጉ ሰማ። በዩኒቨርሲቲ ትምህርቱ በጣም ጥሩ ውጤት የነበረው ከመሆኑ ባሻገር በጊዜው ኦርጋን የሚባለውን ሙዚቃ ጥሩ አድርገው ከሚጫወቱ ሰዎች አንዱ ነበር። የስዋይስት ሰር ደካማ ነገር በዩኒቨርሲቲ ትምህርቱ ወቅት ከመጽሐፍ ቅዱስ መሰረታዊ ትምህርቶች አንዳንዱን መጠራጠሩ ነበር። በእምነቱ ምክንያት ሊበራል ወይም ለዘብተኛ በመባል ከሚታወቁ የቤተ ክርስቲያን አባቶች የሚመደብ ነው። ያም ሆኖ ወደ አፍሪካ በመሄድ ሕዝቡን ለመርዳት ይፈልግ ነበር። በዚሁ መሰረት ይህንኑ ፍላጎቱን በ1913 ዓመተ ምህረት ለፓሪስ ሚስዮን ማህበር አመለከተ። አንዳንድ አንድ የማህበሩ ዳይሬክተሮች ስርነቀል ለውጥ ፈላጊ ምሁር ነው በማለት ቢጠራጠሩትም ወደ ላምበሬኔ ሚስዮን ጣቢያ እንዲሰራ ተላከ። በዚሁ የሚስዮን ጣቢያ ለ50 አመታት ዶክተር ሆኖ አገለገለ። የፈረንሳይ ኮንጎና ኡባንጊ ሻርቻድ ወይም የኮንጎ ሪፐብሊክ፣ የማዕከላዊ አፍሪካ ሪፐብሊክና ቻድ የፈረንሳይ ኮንጎና ኡባንጊ ሻርቻድ ከጋቦን ጋር በፈረንሳይ ቅኝ ገዢዎች የፈረንሳይ ካቶሪያል አፍሪካ ተብለው ተሰየሙ። ከ1878 እስከ 1914 ዓ.ም በነበረው ጊዜ ፈረንሳይ ኢኳቶሪያል አፍሪካ ውስጥ የነበሩ የፕሮቴስታንት ሚስዮናውያን በተለይ በጋቦን ወን የባህሩ ዳርቻ ክልል ተወስነው ነበር። የሮም ካቶሊክ ሚስዮናውያን ግን ወደ መሃል አገር ዘለቁ። ፈረንሳይ ኢኳቶሪያል አፍሪካ ውስጥ ላለው የሮም ካቶሊካዊት ቤተ ክርስቲያን ስራ በፓፓው የተመደቡ የፈረንሳይ የመንፈስ ቅዱሳውያን አብያት አባ አባላት ነበሩ። በ189 ዓ.ም ምረት በኡባንጊ አዲስ የቤተ ክርስቲያን ስፍራ ተከለለ። ይህ ስፍራ ለመንፈስ ቅዱሳውያን አባ የተሰጠ ሲሆን የቤተ ክርስቲያኒቱ ገንዘብ የሚሰበስበው ካህን ከሾሙ ከመሾሙ በፊት እርዳታው ከፈረንሳይ መንግስት ይመጣ ነበር። የሮም ካቶሊካዊት ቤተ ክርስቲያን በአሁኑ ጊዜ እንደ ጋቦን፣ ኮንጎ፣ የማዕከላዊ አፍሪካ ሪፐብሊክ እና ቻድ ባሉ አገሮች ከፍተኛ ስፍራ የሚሰጣት መሆኑ የሚያስደንቅ አይደለም። የፈረንሳይ መንግስት ፈረንሳውያን ላልሆኑ ነው የፕሮቴስታንት ሚስዮናውያን ስራውን እጅግ ባከበደበት ጊዜ ለፈረንሳይ ካቶሊካውያን ግን ለአብያተ ክርስቲያን እና ለሚስዮን ጣቢያዎች መገንቢያ የሚሆኗቸው ከፍተኛ ገንዘብ ይሰጣቸው ነበር። በ1914 ዓ.ም ዋዜማ ፈረንሳይ ኢኳቶሪያል አፍሪካ በአጠቃላይ ሰላሳ ሺህ የሮም ካቶሊካውያን የነበሩ ሲሆን አብዛኛዎቹ ጋቦን በነበረው የቤተክርስቲያኒቱ ሐዋርያዊ ተልእኮ ኃላፊ ይመሩ ነበር። የቤልጂክ ኮንጎ ወይም ዛየር ከፕሮቴስታንቶች ቀድሞው ኮንጎ ወንዝ ላይ ስራ የጀመሩት የሮም ካቶሊካውያን እንደነበሩ ምዕራፍ 21 ወስ ተመልክተናል። ሊዮፓልድ በኮንጎ ላይ በነበረው ፍላጎት ምክንያት ዚያ እንዲኖሩ የሚፈልገው የቤልጂክ ካቶሊክ ሚስዮናውያንን ብቻ ነበር። በፈረንሳይ ካቶሊካውያን ከተጀመሩት ስራዎች አንዳንዶቹ የቤልጂክ ሚስዮናውያን ይቀጥሏቸው ዘንድ በመጠኑ ማስተካከል ነበረባቸው፣ መስተካከል ነበራቸው። በዚህ ጊዜ ሊፖልድ የተገነዘበው ነገር ይህን ሁሉ ሥራ ለመስራት በቂ ቤልጂጋውያን ካቶሊኮች የሌሉት መሆኑን ነው። ስለዚህ ሌሎች አውሮፓውያን ወደ ኮንጎ እንዲገቡ ፈቀደ። በአስራ ዘጠነኛው መቶ ክፍለ ዘመን መጨረሻ ገዳማ ኮንጎ ውስጥ ኮንጎ ወንዝ ሸለቆ ውስጥ ባሉ ስፍራዎች ብዙ ሕዝቦች ይኖሩ ነበር። እነዚህ ወንዞች ያልደረሳቸው አፍሪካውያን እነዚህ ወንጌል ያልደረሳቸው አፍሪካውያን የሮም ካቶሊኮችና የፕሮቴስታንት ሚስዮን ማህበራት በአካባቢው እንዲሰሩ ክፍት የአገልግሎት በር ሆኑላቸው። ንጉሥ ሊዮፓል ካቶሊካዊ በመሆኑ የሮም ካቶሊካዊት ቤተ ክርስቲያን ኮንጎ ውስጥ እንድትስፋፋ ያበረታታ ነበር። በአስራ ስምንት ዘጠናዎቹ ኢየሱሳውያን ወይም ጃሳይት እና የኢየሱስ የተቀደሰ ልብ ማኅበር ሚስዮናውያን የሚስዮን ሥራ ጀመሩ። በአስራ ዘጠኝ አስራ አራት ዓመተ ምሕረት በፊት ወደ ቤልጂ ኮንጎ የገቡት ተጨማሪ ሮም ካቶሊኮች ወኪሎች ዝርዝር ሲታይ ለስራ የሚያስቡ ሰፊ ንብረቶች መኖራቸውንና ለስራው የመሰጠት ጉዳይ የተስፋፋ መሆኑን ያመለክታል። በ1894 ትራፒስቶች፣ በ1896 ፕሪሞኒስትሬኒያንስቶች፣ በ1899 ሬዳሚስ ቶሪስቶች በ1905 ዓ.ም ምረት የሚል ሂል አባው በ1910 ዓ.ም ምረት ቤኔዲክቲኖች እና ካፑቺኖች በ1911 ዓ.ም ምረት ዶሚኒካኖች እና ሳሊሲያኖች በ1909 ዓ.ም ምረት የክርስቲያን ትምህርት ቤቶች ወንድማማቾች በ1910 የጋንድ በጎ አድራጎት ወንድማማቾች በ1911 የማርሲት ወንድማማቾች በ1891 የጋንድ በጎ አድራጎት እህቶች ማህበር በ1895 የነሙር የመቤታችን እህቶች ማህበር በ1895 ነጭ እህቶች በ1896 የማርያም ፍራንሲስካን ሚስዮናውያን በ1899 የቤርላሯ ማርያም የተቀደሰ ልብ እህቶች ማህበር እና በ1911 ደግሞ የሌዥ መስቀል ሴቶች የተባሉ ድርጅቶች ገቡ። በ1914 ዓመተ ምህረት ከሳሐራ ባስተደቡብ በሚገኘው የአፍሪካ ክፍል ካሉ ማናቸውም የፖለቲካ አካላት የምልቁ የተለያዩ የሮም ካቶሊካውያን የሆኑ የኮንጎ ተወላጆች ቡድኖች ስራ ላይ ነበሩ። በ1914 ዓመተ ምህረት እንደተገመተው የሮም ካቶሊካውያን የሆኑት የኮንጎ ተወላጆች ብዛት ከመቶ ሺህ በላይ ነበር። የመጀመሪያው የፕሮቴስታንት ሚስዮን ምስራቅ ኮንጎ ውስጥ ስራ የጀመረው በ1878 ዓ ም ነው። ይህ ሚስዮን የሊቪንግስተን ኢንላንድ ሚስዮን በመባል ይታወቅ ነበር። የዚህ ሚስዮን ግብ በባህር ዳር ከኮንጎ ወንዝ ጀምሮ እስከ ስታሊን ስታሊ ፑል ድረስ ተቀባባ የሚስዮን ጣቢያዎች ማቋቋም ነበር። አብዛኛዎቹ የቀድሞ ሚስዮናውያን በወባ ንዳድን ትኩሳት ቢሰቃዩም በ1880 ዓመተ ምህረት 3 የሚስዮን ጣቢያዎች ተቋቁመው ሰራተኞች ተመደቡላቸው። ሚስዮኑ ኮንጎ ወንዝ ላይ ለመቅዘፍ የሚያስችሉ ሁለት በእንፋሎት ኃይል የሚሰሩ ማጓጓዣዎችን ላከ። የሊቪንግስተን ኢንላንድ ሚስዮን እስከ 1883 ዓ.ም 10 የሚስዮን ጣቢያዎች የነበሩት ሲሆን ከነዚህ ራቅ የሚለው 1280 ኪሎ ሜትር ወደ መሀል ሀገር የዘለቀ ነበር። የሊቪንግስተን ኢንላንድ ሚስዮን የወንጌል ምስክርነቱን ኮንጎ ውስጥ በጀመረበት ወቅት የእንግሊዝ ባፕቲስት ሚስዮናውያን ማህበር በአካባቢው ስራ ለመጀመር በዝግጅት ላይ ነበር። በመጨረሻም ቀደምት ባፕቲስት ሚሶናውያን ወደ ላይኛው የኮንጎ ወንዝ የሚወስድ መተላለፊያ አገኙ። መተላለፊያው ከስታሊን ፑል በላይ የሚገኝ 1600 ኪሎ ሜትር የሚያህል ርቀት በጀልባ ሊኬድበት የሚያስችል ነበር። ሮበርት አርቲንግተን የተባለ ሰው በ1880 ዓ.ም አንድ በጊዜውና በአካባቢው ግዙፍ የሆነ በእንፋሎት ኃይል የሚንቀሳቀስ መርከብ መግዣ የሚሆን አንድ ሺህ ፓውንድ ሰጠ። በእርግጥ ምስጋና የሚገባው ልግስና ነው። ይህ ፒስ ተብሎ የተሰየመ መጓጓዣ በመጨረሻ በ800 ውልቅልቆች ወይም ክፍሎች ኮንጎ አካባቢ ደረሰ። ግሪንፊልድ ይችኑ ማጓጓዣ በሚገባ ጠጋገነና በ1884 ዓ.ም የመጀመሪያውን ጉዞ እንድታደርግ አስቻላት። ከዚህ የምንመለከተው በ19ኛው መቶ ክፍለ ዘመን መርከቦች ወደ አፍሪካ የመጡበትን ሁኔታና፣ በቀድሞ የቤተ ክርስቲያን ጅማሬ አዳዲስ ጣቢያዎች በመክፈት ረገድ በመጓጓዣነት ምን ያህል እንደጠቀሙ ነው። በ1880ዎቹ ቀደምት ዓመታት የሊቪንግስተን ኢንላንድ ሚስዮን ቀደም ሲል ኮንጎ ውስጥ ጀምሮት የነበረውን ስራ ለአሜሪካን ባፕቲስት ሚስዮን ለማስረከብ ወሰነ። ይህ ሚስዮን ኮንጎ ወንዝ አካባቢ የነበሩትን የሊቪንግስተን ኢንላንድ ሚስዮን ጣቢያዎች በመውሰድ የራሱን አዳዲስ ጣቢያዎች የማቋቋም ስራ ጀመረ። በ1886 ዓመተ ምህረት የጥቁር አሜሪካውያን ባፕቲስት ሚስዮናውያን ይህ ስራ ይበልጥ ለማሳደግ ኮንጎ ደረሱ። የእንግሊዝና የአሜሪካን ባፕቲስት ሚስዮናውያን ማህበር ተልዕኮ የተሳካ መሆኑን የተመለከቱ ሌሎች የአሜሪካን ሚስዮናውያን ወደ አገልግሎቱ ተሳቡ። በዚሁ መሰረት የአሜሪካ ሜቶዲስት ቤተ ክርስቲያን በ1886 ዓ ም ኮንጎ ውስጥ ስራውን ጀመረ። በ1889 ዓ ም የመጀመሪያዎቹ የክርስቲያን ሚስዮን ትብብር በመባል የሚታወቀው ቡድን ሚስዮናውያን ኮንጎ ውስጥ የተዋጣለት ጣቢያ አቋቋመ። የቤልጂክ ኮንጎ በመባል የሚታወቀው ስፍራ በጣም ሰፊ ክልል በመሆኑ እዚያ ለሚገኙት ሰዎች ሁሉ ወንጌልን ለማዳረስ ተጨማሪ የሚስዮን ድርጅቶች አስፈለጉ በመሆኑ የአሜሪካ ፕሬስቢቴሪያን በመባል የሚታወቀው ቤተክርስቲያን በ1891 ዓመተ ምህረት ሰፍራው የሚገኙ ጣቢያዎች ጣቢያ ከፈተች በ1895 ዓመተ ምህረት ደግሞ የአሜሪካ የክርስቲያን ሐዋርያ ቤተ ክርስቲያን የሚባለው ቡድን ስራውን ጀመረ። በዚሁ ዓመተ ምህረት ኮንጎ ውስጥ ስራቸውን የጀመሩት ሌሎች ሚስዮናውያን የፒልመስ ወንድማማቾች፣ የኮንጎ ኢንላንድ ሚሽናይ ሚሲኒዮ ሚሲዮን ወይም ሚነናይት እና የአሜሪካ ደቡባዊ ሜቶዲስቶች ነበሩ። ከምዕራብ አፍሪካ ጋር ሲነጻጸር በዚህ ወቅት የአሜሪካን ሚስዮን ማህበራት ኮንጎ ውስጥ የበዙበት ምክንያት ንጉሥ ሊዮፓልድ ፈረንሳውያን ወይም ጀርመኖች ያደረጉት ይሆናል ብሎ እንዳስበው አሜሪካውያን ነጻ ግዛቱን ለመውሰድ ይሞክሩ ይሆናል የሚል ፍርሃት ስላደረበት ነው። በማጥናት ላይ ባለነው ክፍለ ዘመን ከ1878 እስከ 1914 ዓ.ም ማለት ነው፣ መጨረሻ አካባቢ ኮንጎ ውስጥ ለመስራት የሚያስችል አዲስ የመግቢያ ስፍራ ተከፍቷል። ከ1910 ዓ.ም በፊት አብዛኛዎቹ የሚስዮን ማህበራት ወደ ቤልጂክ ኮንጎ ለመግባት የሚያገለግሉት በኮንጎ የሚገለገሉት በኮንጎ ወንዝ ነበር። በ1909 ዓ.ም ግን የአፍሪካ ኢንላንድ ሚስዮን ዋና ኃላፊ የነበሩት ሚስተር ሲኤ ሃርልበርት ዩሮፕ ቱ የአሜሪካ ፕሬዝዳንት ቴዎዶር ሩዝቨልት የአፍሪካ ኢንላንድ ሚስዮን ወደ ቤልጂክ ኮንጎ የምስራቃዊ አዋሳኝ በመግባት ስራ እንዲጀመር የቤልጅግን መንግስት ሲያስፈቅዱ ያስፈቅዱላቸው ዘንድ ጠየቋቸው። በዚሁ መሰረት የቤልጂክ መንግስት ተስማማና ተስማማና የአፍሪካ ኢንላንድ ሚስዮን በምስራቅ በኩል ወደ ኮንጎ ገብቶ የክርስትና ስራ በመጀመር ረገድ የመጀመሪያው ድርጅት ሆነ። በ1910 ዓ.ም ምረት የአፍሪካ ኢንላንድ ሚስዮን አንድ አጥኚ ቡድን ወደ ምስራቅ ኮንጎ በመላክ በዚያ የሚስዮን ጣቢያ ለመክፈት የሚቻል መሆን አለመሆኑን አስጠና። የመጀመሪያዎቹ ቋሚ የአፍሪካ ኢንላንድ ሚስዮን ሚስዮናውያን በ1912 ዓ.ም ምረት ኮንጎ ውስጥ ድንኳናቸውን ተክለው ስራ ጀመሩ። በ1913 ዓ.ም ደግሞ የመሃል አፍሪካ ሚስዮን በመባል የሚታወቅ አድ ሚስዮን ማህበር ተቋቋመ። ሲቲ ስተድ የተባለ ታዋቂ ሚስዮናዊና አብሮት የሚሰራ ጓደኛው ከምስራቅ አፍሪካ የባህር ዳርቻ ተነስተው ወደ ምስራቅ ኮንጎ በመጓዝ የአፍሪካ ኢንላንድ ሚስዮን የሚስዮን ጣቢያ ከነበረበትና ዱንጉ ከተባለ ስፍራ 80 ኪሎ ሜትር ርቀው ስራቸውን ጀመሩ። ኮንጎ በደረሱ ጊዜ የአፍሪካን ላንድ ሚስዮን ስራ እንዲጀመር ፈቃድ ቢያገኝም ለሌላ ሚስዮን ግን እንዲህ አይነቱ የመግቢያ ፈቃድ እንደማይሰጥ ተነገራቸው። ስለዚህ በአፍሪካን ላንድ ሚስዮን ከለላነት መግባት እንዳለባቸውና ከገቡ በኋላ የተለየ አካል ለመመስረት ከፈለጉ ግን ያን ለማድረግ ነጻ መሆናቸው ተረጋገጠላቸው። ኮንጎ ውስጥ ስለተሰራው ክርስቲያናዊ ስራ አጭር ጥናት ያደረግንበት ይህ ክፍል ስናጠቃልል ቤተ ክርስቲያን የኮንጎን ሕዝብ ለመርዳት የተጫወተችውን ቁልፍ ሚና መመልከቱ ጠቃሚ ነው። ንጉሥ ሊዮፓልድም ሆነ የኋለኞቹ የቤልጂክ መንግስት ሰዎች ምንም አይነት ቤቶች አልከፈቱም፣ ትምህርት ቤቶች አልከፈቱም። በመሆኑም ማንኛውም የትምህርት ጉዳይ የመጣው በሚስዮን ትምህርት ቤቶች አማካይነት ነው። አብዛኛዎቹ ሆስፒታሎችና ክሊኒኮች የሚመሩት በሚስዮን ማህበራት ነው። በዚህ ጊዜ የነበሩት ክርስቲያኖች ከፍተኛ አስተዋጽኦ የኮንጎ ፍሪስቴትን ከንጉስ ሊዮፓልድ ሊዮፓል የመውሰድ እንቅስቃሴ ነበር። የሊዮፓልድን ቅጥረኛ ወታደሮች እጅግ የከፋ የባህር እንዲሁም ንጉስ ይጠይቀው የነበረውን ተገቢ ያልሆነ ቀረጥ ለመመልከት የቻሉና ለዓለም ሕዝብ ያሳወቁት ኮንጎ ውስጥ ይሰሩ የነበሩት የፕሮቴስታንት ሚስዮናውያን ናቸው። የእነዚህ ሚስዮናውያን ዋና ፍላጎት አፍሪካውያኑ ሊዮፓርድ ኮንጎን የያዘበትን ተገቢ ያልሆነ መንገድ አስመልክቶ ድምፃቸውን ከፍ አድርገው እንዲያሰሙ ማድረግ ነበር። በመጨረሻም በ1908 ዓ.ም የተከሰተው የዓለም አመለካከት የቤልጅግ መንግስት የኮንጎን ነጻ አስተዳደር ከንጉሱ ሊዮፓልድ እንዲወስድ አስገደደው። ከዚህ በኋላ ቤልጅግ ኮንጎ ውስጥ ያለው የአፍሪካውያንን አኗኗር ሁኔታ በጥቂቱ ተሻሻለ። አንጎላ። ከዚህ ቀደም የአንጎላን ታሪክ ስንመለከት በክልሉ ይሰሩ የነበሩት የሮም ካቶሊክ ካቢት ቤተ ክርስቲያን ሚሶናውያን ብቻ እንደነበሩ ተገንዝበናል። ብዙም ስራ በባህር ዳርቻው በሚገኙ ሶስት ዋና ከተሞች ላይ ያተኮረ ነበር። በ1879 ዓ.ም የመንፈስ ቅዱሳውያን አባው ደቡብ አንጎላ ውስጥ ስራ እንዲጀምሩ ከፓፓው ፈቃድ ተሰጣቸው። እነዚህ ሰዎች ከፖርቱጋል ሚሶናውያን ይበልጥ የስራ መነሳሳትና መነቃቃት በማሳየት ወዲያውኑ ትምህርት ቤቶችን፣ እጓለሙታን ሙታን ማሳደጊያዎችን፣ ሆስፒታሎችን፣ አፍሪካውያን ካህናት የማሰልጠኛ ሴሚናሪና የጀማሪ አገልጋዮች ማሰልጠኛ ስፍራዎችን አቋቋሙ። ከእነዚህ ስፍራዎች አብዛኛዎቹ የሚካሄዱት የፖርቱጋል መንግስት ለሮም ካቶሊካዊት ቤተክርስቲያን በሚሰጠው ገንዘብ ነበር። በ1913 ዓ.ም የመንፈስ ቅዱሳውያን አባው አንጎላ ውስጥ የአገሪቱ ተወላጆች የሆኑ 29200 ካቶሊካውያን አባላትን መዘገበ። የፕሮቴስታንት ሚስዮናውያን ወንጌል ለመስበክ መጀመሪያ አንጎላ የገቡት በ1878 ዓመተ ምህረት ነበር። የመጀመሪያው ሚስዮን አባላት ዋና ማስሪያ ቤቱን ሳንሳልቫዶር በተባለው ስፍራ ያደረገው የእንግሊዝ ባፕቲስቶች ናቸው። ለውጭ ሚስዮናዊ ተልዕኮ የአሜሪካ ኮሚሽነሮች ቦርድ የሚስዮን ጣቢያ የተመሰረተው በ1880 ዓመተ ምህረት ቤንጉዌላ በሚባለውና መሀል አገር በሆነው በቢሄ ነው። እነዚህን ሚስዮናውያን ተከትለው ወደ ስፍራው የመጡት ካናዳውያን ኮንግሪጌሽናሊስቶች በ1886 ዓመተ ምህረት የፒልመስ ወንድማማቾች በ1899 ዓመተ ምህረት የአንጎላ ወንጌላዊ ሚስዮን 1897 ዓመተ ምህረት የክርስቲያንና የሚስዮን ትብብር 1910 ዓመተ ምህረት እና የደቡብ አፍሪካ አጠቃላይ ሚስዮን በ1914 ዓመተ ምህረት የተባሉት ናቸው። የእነዚህ ፕሮቴስታንታዊ ሚስዮናውያን ከፖርቱጋል መንግስት እርዳታ ባለማግኘታቸው እድገታቸው የተወሰነ ነበር። ያም ሆኖ የመንገድ ከፋችነት ሚስዮናዊ ስራ ያከናወኑ ነበር። በዚህም ለሚመጡት አመታት የወንጌል ስራ ቀጣ የሚሆን መሰረት በ1914 ዓ.ም ተጣለ። ጥያቄዎች፣ አንደኛ የካሜሩን ባፕቲስት ሚስዮን በ1886 ዓ.ም ስራውን ለባዘል ሚስዮን ያስረከበው ለምን ነበር? ሁለተኛ የአሜሪካን ፕሬስቢቴሪያን ጋቦን ውስጥ የነበራቸውን ስራ የተውት ለምን ነበር? መቼ ነው ይህ የሆነው? ሶስተኛ ቤልጂክ ኮንጎ ውስጥ ስራ የጀመረ የመጀመሪያው የፕሮቴስታንት ሚስዮን ወይም የቤልጂክ ኮንጎ በዚያ ጊዜ የኮንጎ ፍሪ ስቴት ይባል ነበር የቱ ነበር? መቼ ነው ሚስዮኑ ስራ የጀመረው? አራተኛ የአፍሪካ ኢንላንድ ሚስዮን ቤልጂክ ኮንጎ ውስጥ ስራ የጀመረው መቼ ነበር? አምስተኛ ከ1910 ዓመተ ምህረት በፊት የፕሮቴስታንት ሚስዮናውያን ኮንጎ ውስጥ የሚኖሩትን አፍሪካውያን የረዷቸው በምን አኳሃን ነው? ስድስተኛ አንጎላ ውስጥ መጀመሪያ ስራ የጀመረው የፕሮቴስታንት ሚስዮን ማህበር የቱ ነበር? የሮም ካቶሊካዊት ቤተ ክርስቲያን ከፕሮቴስታንት አብያተ ክርስቲያን ይልቅ በፍጥነት ያደገችው ለምን ነበር?